ባለፈው ሳምንት በተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ደግሞ ባለፉት ሁለት ዓመታት ውስጥ ስደተኞችን ለመርዳት የእንቅስቃሴ ውስጥ ስታደርጊ የመቆየትሽ ተሰምቷልና ወደዚህ ወደ አዲሱ አምባሳደርነት ሳንመጣ ከዚህ ቀደም የሰራሻቸው ነገሮች ምን ነበሩ? አምባሳደር ከመሆንሽ በፊት ሀይ ፕሮፋይል ሰፖርተር ይሉታል። መጀመሪያ ላይ አገልግሎት ነው፣ ከዛ ወደ አምባሳደር መትሄደውና አገልግሎቱ ምንድን ነው? በዋነኝነት የተለያዩ ስደተኛ ካምፖች አሉ እዛ የሄድን ጎበኝና ግንዛቤ መፍጠር ነው። ከዛ ደግሞ የሚቸገሩት ነገር ይኖራል እና በዛ በዛ የሚረዱ አካሎች ምን ድጋፍ እንዲያደርጉላቸው ሀሳብ ለመስጠት ነው። ዋናው ይሄ ነው ስራው። ያው አምባሳደር ጉድብል አምባሳደርም ሲኮን ይሄው ነው ስራው የሚሆነው። ለየት የሚያደርገው ምንድን ነው? አምባሳደር ሲኮን ከኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭም ያሉ የተለያዩ ስደተኛ ካምፖች የመሄድና ዓለም አቀፍ የሆኑ ስራዎች ላይ አብሮ ትኩረት የማድረግ ባህር ያለው ነው እንጂ ያው ስራው አንድ አይነት ነው፣ ተመሳሳይ ነው፣ አለም አቀፍ ነው። አምባሳደር የሆንኩት በአፍሪካን ብቻ ሳይሆን፣ በኢትዮጵያን ብቻ ሳይሆን በአለም አቀፍ ነው። ያው ጉድብል አምባሳደር ሲያደርጉ ወደዛ ነው ደረጃው ያድገው። ሰዎች ስለ ስደተኞች ማወቅ ያለባቸው ነገር ምንድን ነው? በተለይ ደግሞ ወጣቶች ምንድን ናቸው? በዋነኝነት ደረጃ ስደት በጣም ከባዱ እና ፈታኝ የሆነ ነገር ነው። አሁን ዩኤን ትኩረት አድርጎ የሚሰራው በአገራቸው ሰላም የሌለ በፖለቲካ ወይንም ደግሞ በጦርነት ምክንያት የተሰደዱን ሰዎች ነው እና እነሱ ሰዎች አንድ ግዴታ ነው፣ ከሀገራቸው ተሰደው የሚወጡት እና ያ ራሱ የሚፈጥረው ስሜት አለ፣ የባይተዋርነት ስሜት ይፈጥራል። ከዛ ባሻገር ደግሞ በካምፕ ውስጥ ሲኖሩ የሚሰጣቸው ነገር የዕለት ተዕለት መኖሪያ ነች እንጂ ከዛ ያለፈ ሕይወቴ ወደፊት ላደርገው የምችለው የምሆነው የሚለውን ነገር ትንሽ ደብዘዝ ያለ ነው። ምክንያቱም እርዳታ ነው የሚሰጣቸው፣ በየወሩ ለቀን ታስቦ የሚበላ ነው የሚሰጣቸው። ብዙ ሀገሮች ውስጥ ካምፕ ውስጥ ነው እንጂ ከካምፕ ውጭ ሰርቶ መኖር አይችሉም እና የሰው ልጅ ደግሞ ካልሰራ ለውጥን ማምጣት አይችልም። የትምህርት ድጋፍ ይደረግላቸዋል፣ ግን ብዙዎቹ ያው በጣም ለኢትዮጵያ ራሱ ያላደጉ ቦታዎች ነው ሄደው የሚሰፍሩትና ለኢትዮጵያ ማህበረሰብ እንኳን በቂ ያልሆነ የትምህርት አቅርቦት ነው ያለው። እነሱንም እዛው ጨምረው ነው ማስተማር የሚሞክረው እና በአጠቃላይ የሚረዱት ነገሮች በሙሉ በቂ አይደሉም፣ ግን ለመኖር ያክል ነው የሚኖረው። እና እነዚህ እነዚህን ስናይ እንደሰው ትንሽ ይከብዳል። በጣም ያየሁትና የተገነዘብኩት እነዚህ ነበሩ። ሰዎች በተለያየ ጉዳይ ወደ ስደት ይገባሉ። ለመፈናቀል የተለያዩ ተፈጥሯዊውም ሆነ ሰብሰራሽ ነገሮች ይኖራሉ እና ከሰብ ሰራሽ ነገሮች ውስጥ ሰላም ማጣት ወይም ደግሞ በግጭት ውስጥ ማለፍ ነው እና ያንም በተመለከተ ወጣቶች ስደተኞችን ለመርዳት ለማገዝ ወይም ደግሞ ስደትን ለማስቆም ምን ማድረግ ይችላሉ? ምን ማድረግ አለባቸው ትያለሽ። ያው ማለት እንዳይፈጠሩ ለማቆም ትንሽ ከባድ ነው። ብዙ ጊዜ አገር ሰላም ከሆነ እነዚህ ነገሮች አይፈጠሩም ከመሰረቱ ለዚህ እንደሰው ሰላምን ማሰብ ወይም ሰላምን ክና ማውራት ራሱ በጣም ጥሩ ነው። በአይነ ከዛ ባሻገር ግን አንዴ ስደት ከተገባ በኋላ ያው ተስፋ ላለማጣት የተለያዩ ሀገሮች በራቸውን ከፍተው እነዚህ የተቸገሩትን ሰዎች የተሻለ ኑሮ መኖርን ድጋፍ እንዲደረግ መጠየቅ ነው። ይሄ ነው ሀሳቤ። አሁን አንቺ ድምፅሽን ተጠቅመሽ ምንድን ነው ለመስራት ያቀድሹ ከዚህ በኋላ ያው በዚሁ ዙሪያ ላይ ግንዛቤ መፍጠር ነው በተለያዩ ቦታዎች ኢትዮጵያ ውስጥ ራሱ ከስምንት መቶ ሀምሳ ሺህ በላይ ስደተኞች ይኖራሉ እና አንድ ኢትዮጵያ ውስጥም ያለው ሰው ይህ ነገር ግንዛቤ እንዲኖረው እኛም የራሳችንን ሰላም በአጣን ቁጥር መጨረሻው ምን ሊሆን እንደሚችል ግንዛቤ መፍጠር ከዛ ባሻገር ደግሞ እነዚህ የተጎዱን ሰዎች በራችን ከፍተን ከተቀበልን በኋላ የኢትዮጵያ ማህበረሰብ አብሮ እየተጠቀመ እንዴት ነው ሁለታችን ማደግ ስለሚለው ከዓለም መንግስታትም ጋር አብሮ ሀሳብን መስጠት ይሄን ያሰብኩት። በስደተኛ ካምፖች ውስጥ በምትጓዥበት ጊዜ በምን አይነት መልኩ ነው ለማነቃቃት ወይም ደግሞ ተስፋ ለመስጠት የምትሞክርው? ምን አይነት ሰዎችስ ናቸው በብዛት የሚያጋጥሙ? የተለያዩ ሰዎች ናቸው የሚያጋጥሙ። የሚያሳዝነው የሰማሁ ሽሬ ከኤርትራ የመጣች ስደተኛ ነች። የአስር አመት ህጻን ልጅ ነች። እና በቃ እናቴ ተስፋ ስለቆረጠች በአውቶቢስ ላከችኝ እና በቃ ገባሁ ነው ያለችው። በጣም ብዙ ማውራት አልቻለችም። በጣም የከበደኝ አይደለም አስር አመት ከአስር አመት በላይ ሆነን እንኳን ማየት የሌለብንን ነገር ነው እሳ ይሄኔ ይገጠማት። በጣም ከባድ ነገር ነው ያሳለፉ ያለች እና ግን መግለጽ አልቻለችም ብና እሷ ነች መቼም፣ ፊቷ ራሱ ከአይኔ ላይ አይጠፋም። ህጻን ልጅ ሆና እነዚህም ፈተናዎች አልፎ ከዛ ደግሞ ስደተኛ ሆኖ ካምፕ ውስጥ ካለ ቤተሰብ መኖር በጣም ከባድ ነው። ሌላው ትንሽ የሚያጽናንና ወይም የሚያስደስት ብዬ መንገድ የምችለው መልቀዲዳ በነበረኝ ቆይታ አይኪያ ፋውንዴሽን የሚባል የቤት ቁሶች የሚሸጥ ኩባንያ እርዳታ በመስጠት የአነስተኛና ጥቃቅን ላይ ተደራጅተው መስራት እንዲችሉ ፈቃድ ተደርጎላቸው ነው። ለስደተኞቹም ግን ስደተኞቹን ብቻ አይደለም የሚረዳው፣ ከጎን ለጎን ስደተኛ ተቀባዩንም ማህበረሰብ ይረዳል። ለዚህ እዛ ያየሁት ሙሳ የሚባል አንድ ስደተኛ ነው። የራሱ የቤት ቁስ መደብር ከፍቷል እና እዛ መደብር ውስጥ ኢትዮጵያኖችንና ስደተኞችንም አንድ ላይ እየቀጠረ የስራ እድል ይፈጥራል። ለሱም ገበያ ጥሩ ሆኖለታል። ለሚኖረውም ማህበረሰብ ሸክም ሳይሆን እንደ መፍትሄን የሆነላቸውና ያ በጣም የሚያስደስት አጋጣሚ ነው ያየሁት። አሁን ለምሳሌ ወደ ሽሬ አካባቢ ከኤርትራ የሚመጡት ስደተኞች በአብዛኛው በጣም ወጣቶች ናቸው። ያው እኔ እንግዲህ አንድ ቀን መጎብኘት ነው እንጂ አብሮ መኖር አይደለም። ግን እዛ ውስጥ ወጣቶች ምን ያስፈልጋቸዋል የሚለውን ነገር ተስፋቸውን እንዳይጠፋ ምን ማድረግ አለበት የሚለውን ነገር ከዋና ኃላፊዎቹ ጋርም ምክክር እናደርጋለን። በምኖርበት ጊዜ ጽፋት ትቁረጡ ነገ የተሻለ መሆን ይችላል የሚለውን መልእክት አስተላልፌ እሄዳለሁ። በዚህ አጋጣሚ ኢትዮጵያንና ኢትዮጵያኖችን በጣም አመስገን እፈልጋለሁ። ምክንያቱም ዓለም ሁሉ ስደተኛ ላይ ፊቱን ባዞረበት ጊዜ እኛ ደግሞ የራሳችን ችግር ሳያልቅ ገና ብዙ ድህነት ውስጥ እያለን ነገር ግን ያለንን ለማካፈል በራችንን ከፍተን ይህን ሁሉ ማስተናገድ መቻላችን፣ በዛ በጣም ስላመሰግን ፈልጋለሁ። በጣም ነው ማመሰግ። እግዚአብሔር ይስጥልኝ። መልካም ምሽት። በጣም አመሰግናለሁ።